ما هو الرسم؟ لا ما, هبارسة. ما هبارسة. አቶ ጀማል አይዲን የጂኦ ካቢኔት ና ሆም ሬኖቬሽን ድርጅት ዳይሬክተር፣ በቅድሚያ ኤስ ቢ ኤስ የአማርኛ ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን ና አቶ ጀማል እኔም በጣም አመሰግናለሁ ይሄን እድል አግኝቼ በዚህ ቦታ ስላቀረብሽኝ በጣም ነው የማመሰግነው። እዚህ ሀገር ቤቶች ሲሰሩ ራሳቸውን ችለው ካቢኔት ያላቸው ሁሉ ነገር ያላቸው ነው። ግን ተጨማሪ እንፈልጋለን እና ምን አይነት ጥያቄዎች ናቸው በአብዛኛው ከደንበኞቹ የሚቀርብሎት እዚህ ሀገር ለምሳሌ አንድ ቢልዳ ቤት ሲሰሩ በራሳቸው ፕላን ነው። በራሳቸው ፕላን ላይክ ቤት ውስጥ ለምሳሌ እንደ ኪችን፣ እንደ ወድሮብ፣ ሻወር ስክሪን፣ ፍሎሪንግ የመሳሰሉ ነገሮች የሚሰሩት በራሳቸው እንዴት በምን ርካሽ መንገድ ስራውን ለማጠናቀቅ ብቻ ካስተመሮችን ስለሚያስፈርሙ ካስተመር ቤቱ ተሰርቶ እስከሚያልቅ ድረስ እዛ መድረስ አይችልም፣ በህግ እዚህ ሀገር። ሰው ያንን ቻንስ ተጠቅሞ እንደምንም ብሎ በርካሽ ለማስመሰል ብቻ አንዳንድ ነገሮች ተሰቃቅሎ ቤቱን ይጨርሱ እና ከዛ በኋላ ነው እንግዲህ እኛ ተራ ምንመጣው፣ እኛ ምንመጣው ከዚህ በኋላ ለምሳሌ አሁን ወደ ክችን ስንመጣ እነሱ የሚያደርጉት የክችን ስታይል ከቤቱ ጋር አይሄድም። አንዳንዴ ደግሞ እነፍ ከቤት አስገቡ ክችን ውስጥ ለምሳሌ አንድ ክችን ሁለት ማዕዘን ወይም ሶስት ማዕዘን ካለው ግርግዳው ግርግዳውን ሞልቶ አለም እና አሳንሶ ነው። በራሳቸው ፕራይሱን ለራሳቸው እንደሚስማማ አድርጎ ነው ስራውን መጨረሱ። ሰው እንደዚህ አይነት ብዙ ሰው ኮምፕሌን ስለሚያደርግ እንግዲህ ስራው የምናሟላው እኛ ነን። እንደኔ አይነቱ ነው ሄዶ ከስተመርን እንደሚያስደስት ከስመሩ አመቺ መሆን የምናደርገው እ እንደኛ አይነት ሰዎች ነው። በነገራችን ላይ ቤቶችን በባህላቸው ባናኗራቸው፣ በምግብ አሰራራቸው አይነት ማስተካከል የሁሉም መጥ ማህበረሰብ ልማድ ነው። ለምሳሌ ጣሊያኖቹን ብንል ወደ ጓሮ ለነሱ የሚሆን የምግብ አይነት መስሪያ ለፔሳም ይሰራሉ። የእኛ ማህበረሰብ ደግሞ ምግባችን አብዛኛው እንግዲህ ከቅመማ ቅመም ጋር የተገናኘ ስለሆነ የምንሰራው ምግብ በሙሉ ልብሳችን ላይ ሄዳል ቤታችን ይላልና ውጭ ስንወጣ ራሱ ብዙ ጊዜ የምንለየው በቅመማ ቅመም ነው ይባላል እና ያንንም ለማስወገድ ይባላል በአብዛኛው ሰው በየግራዡ ተጨማሪ ማድቤት ያዘጋጃል። እና እንዲህ አይነት ጥያቄዎችስ ምን ያህል የተለመዱ ናቸው? በኛ ማህበረሰብ ዘንድ ውስጥ በጣም ብዙ ነው። እንደዚህ ለምሳሌ ካጋጠሙኝ በስራ ላይ ያጋጠሙኝ ስፔሻሊ እኛ ኢትዮጵያኖች ሀበሻ እንደ ኦልሶ ኢንዲያ እኛ የምንጠቀመው ምግብ ብዙ ቅመም ስለሚጨምርበት ያ ሽታ ቤት ውስጥ ልብስታችን ጠቅላላ ሶፋችን ምኑ ጠቅላላ ምግብ ምግብ ነው መሸጥ እኛ አበሻ ስለሆነ ልምድ ስላለን አይታወቀንም ያንን ልብስ ግን ለብሰን ስንወጣ ሌሎች ሰዎች ይሰማቸዋል ኦልሶ ለምሳሌ እንደ ጣን አይነት ለእኛ አሁን በጣም ደስ ብለናል እጣን ስጨስ ግን ሌሎቹ ይህንን አያውቁትም ሰው ለዚህ ነው ብዙ ሀበሻ ብዙ ኢንዲያን እኔ ከኔ ከስተመሮች ውስጥ ክችን ገራጅ ውስጥ ያሰራሉ በጣም ያሰራሉ እስፔሻሊ የሀበሻ እኔ ያልገባሁበት ቤት የለም ሰው እንደዚህ አይነት ችግር በዚህ ነው እንግዴ እኛ ሰው መተዳደር የምፈልገው ሌላው ደግሞ የቤት አሰራር እዚህ ሀገር የሚጠቀሙት ፕላስተርን እኛ ሀገር የሚጠቀሙት በጣም ጠንካራ ቤት ነው የዚህ ሀገር የምጠቅሞት ፕላስተር በእጁ ብትመታ እንኳን የሚሰበር ነው፣ ግን እነሱ የሚሉት ደግሞ ሳይንቲፊካሊ አፕሩቭድ ፎር ሄልዝ ብሎ ነው አድቨርታይዝ። ኦኬ ለሄልዝ ፕሩቭ ይሁን፣ ግን ጥንካሬው እኛ ብዙም ጊዜ እኛ በሾች የምንፈልገ ጠንከር ያሉ ነገር ነው ዲፍረንት ከነሱ ጋር። ለሁሉም ግን ሰው በሚኖርበት መምሰል አለበት፣ እየመሰልን ቢሆን እንኖራለን። ከደንበኞች አንጻር ማለት ነው። እንግዲህ በእኛ በማህበረሰባችን ውስጥ ብዙ ሰው ላያውቅ ይችላል፣ እንዲህ አይነት የሚሰሩ ሰዎችን ማለት ነው። እና በራስ ሰው የራስን አይነት ነገር ማሰራት ጠቀሜታው ምን ይመስላል? ሀሳብ ከመስጠት አንጻር፣ መንገዶችን ከማመላከት አንጻር የእናንተ የባለሙያዎቹ ድርሻ ምንድን ነው? በዚህ እኔ ብዙ ልምድ አለኝ። የእኔ ልምድ እንዴት ነው? በፊት አገር ቤትም በዚህ ስራ ነው ያደግኩት። ሁለተኛ ደግሞ መጀመሪያ የመጣሁት ኒውዚላንድ የሚባል ሀገር ነው። ኒውዚላንድ የቤት አጠቃቀም ትንሽ ለየት ያለ አሰራር ነው የሚሰሩት። ኒውዚላንድ ለምሳሌ በአውስትራሊያ ውስጥ የሚያደርጉት የክችን ካቢኔት እና ወድሮፕ ሲስተም ይለያል። ለምሳሌ የወድሮፕ ሲስተም አሁን በኒውዚላንድ እስከ ሲሊንግ ነው፣ እስከ መጨረሻ እስከ ሲሊንግ ነው የሚሰሩት። ስላይዲንግ ዶር ሚረር ቲምባም ይሁን ስላይዲንጉ እስከ ሲሊንግ ነው፣ ክፍት ነው። እዚህ ሀገር ደግሞ ወደ 600 ፍሮም ዘ ሲሊንግ ቆርጦ ሌላ ካቢኔት አድርጎ ኦፕን ዶር ነው የሚያደርጉት ስላይዲንግ አይሰሩም። እዚህ ሀገር ኦስትራሊያ ውስጥ ሞስት ኦፍ ዘ ፕሌስ ኦፕን ዶር ነው እንጂ ስላይዲንግ አይጠቀሙም። ይሄ ደግሞ ለባላ ቤቱ በጣም አስቸጋሪ ነው፣ በቂ ልብስም አይዝም። አሰራራቸውም ደግሞ እንዴት አድርጌ በቺፕ ልጨርስ እንትን ስላላቸው ሰው በጣም ይጨነቃል። ከስመር ብዙ ጊዜ በጣም ይጨነቃል። እኔ ደግሞ በይሄ ልምድ ስላለኝ ከኒውዚላንድም ተማርኩኝ። እንደገና ደግሞ ኒው ሳውዝ ዌልስ በአውስትራሊያ ውስጥ ወደ 26 ዓመት ነው የኖርኩት። ብዙ ልምድ ስላለኝ እኔ አባሻዎች ስጠሩኝ ወደ አሁኑ አድቫይስ ስሰጣቸው ይገባቸዋል አባባላይ እና እኔ ደግሞ ሰርቼ ስላሳየኋቸው በጣም ነው የሚደሰቱት በእኔ ስራ። እንደዛ ነው። በተለይ ደግሞ እዚህ በመኝታ ቤት አካባቢ ያሉ ቦታዎችን በአግባቡ በመጠቀም ደረጃ ቀደም ሲል እርስዎም እንደጠቀሱት የሚባክኑ ቦታዎች አሉ፣ ልብስ ማስቀመጫዎች ይባክናሉ። አንዳንድ ጊዜ ሰዎች እንደውም ልብስ መደርደሪያውን እያለ ሌላ ገዝተው ያስገቡበታል። ተጨማሪ ነገሮችን ከማድረግ በአንጻሩ ደግሞ ያንኑ ቦታ ራሱ የሚስተካከሉበት ነገሮች ይኖራሉና በዚህ ላይ ያለው ምክር ምንድን ነው? ለምሳሌ ቤት ውስጥ ወድሮብ ወክኢን የሚባል ሩሞች አሉ። ወክን ልብስ ብቻ የተሰሩ ቦታ፣ በእኔ አሰራር ሁሉ ነገር እዛ ወክን ውስጥ ፊት እንደሚያደርግ አድርጌ መስራት ችሎታለኝ ብዙ ስለሰራው አንድን ወኪን በአይኔ በማየት ብቻ እንዴት ፊክስ አድርጌ ያንን ከስተመር እንደሚያስደስት በደንብ ለማቅበት ምክንያቱም ቀደም ስል ስለሰራውት ሰዎች በጣም ደስታ ስለሆኑበት በቀላሉ መቀየር ይችላል። በጣም ልምድ አለኝ በዛ ላይ ስላለኝ ነው። ለምሳሌ አንዳንድ ቦታ ክፍት ቦታ የማይጠቀሙበት ቦታ ሁሉ እንድጠቀሙበት ማድረግ እችላለሁ። ፊት በማደርግበት ሰዓት በቦታው ላይ ምክንያቱም እነሱ ለራሳቸው እንደምመች አድርጎ ነው ቢልደሮቹም። እኔ ደግሞ ከስተመር እንዴት መጠቀም ይችላል እንደ እያንዳንዱን ጋ አይቼ ስለምሰራ ብዙም ጊዜ የኔ ከስተመሮች ጠቅላላ በጣም ተደስቶ ነው የሚጠቀሙት በቤታቸው በሩም፣ ሻወር ስክሪን፣ ሻወር ሩም ዋሽንግ ሩም ለምሳሌ አሁን ዋሽንግ ሩም እንዴት ከቤት መጠቀም እንደሚችሉ እንዴት ዋሽንግ መሽን መቀጠቀም እንደሚችሉ፣ እንደገና ደግሞ ይሄ ያልታጠበ ልብስ የታጠበ ልብስ የት መቀመጥ እንዳለበት ይሄን ሁሉ አሀ በዲዛይን ዲዛይን ስላለ ዲዛይኑን እያሳያቸው ነው። ብዙን ጊዜ የምሰራቸው ቤት ማለት የሰው ልጅ ደክሞ ቶ ቤት የሚያርፍበት ነውና ቤት ደግሞ ምቹ ሲሆን ላይምሮ ሰላማችንም ጥሩ ነውና እያንዳንዱን ቤት ለእኛ እንደሚመች አድርጎ በቀላሉ ማሳመር እንዴት ነው የሚቻለው? የሚቻልበት ብዙ ሲስተሞች አሉ። ዋናው ገባሽ አንድ ቦታ ሜጀር ሳይዙን ካወቅሽ በዛ ሳይዝ ቦታው ሳይባክን ከስመን እንዲጠቀም እያንዳንዱን ቦታ ፊት ማድረግና ጋፕ እንዳይኖረው ማድረግ ስለምንችል ነው። ብዙም ጊዜ ደንበኛ የምናገኘው በዚህ ነው። ምክንያቱም ያ የባከነ ቦታ ሁሉ በትክክል ከስተመር እንዲጠቀምበት አድርገን በቀላሉ እንዲጠቀምበት። ለምሳሌ አንድ ቤት ተሰርቶ ለምሳሌ ብዙም ጊዜ እኛ ሰው ቤት ያሰራል፣ ገንዘብ ብዙ ገንዘብ ያወጣል፣ ይገዛል። ግን እያንዳንዱ ሩም ውስጥ መጠቀም አይችልም። ምክንያቱም አሰራሩ ትክክል አይደለም፣ ፊኒሽንጉ ትክክል ስላልሆነ እና ይህንን ብዙም ጊዜ በደንብ የኔ ከስተመሮች ስላሳያቸው በደምብ ያውቁታል ብዬ ገምታል። ኖት ኦንሊ ከስተመሮች ሀበሻ ብቻ አይደለም። ሞስት ኦፍ ዘም ኢንዲያን፣ ኢታሊያን፣ ሊበኒስ፣ አረብስ፣ ቱ ሱማሌ፣ ሱዳን፣ ኤሪትሪያን በዚህ ስራ ሰዎችን በቀላሉ እንዲረዱ ሁሉ ዲዛይን አድርገህ ስለማሳያቸው፣ በእርግጥም አቶ ጀማ ላይ ቻለውን እኔም ምስክር ነኝ። እርሱን ስራ ብዙ ነገሮችን በተለይ በጣም ጠባብ የሆኑ ቦታዎችን እንዴት ማስፋት እንደሚቻል፣ ብዙ ደግሞ እቃ ማስቀመጫ ቦታዎችን እንዴት መፍጠር እንደሚቻል አሳይተውናል። ሌላው አሁን መጪው የበጋ ወቅት ነው እና በበጋ ወቅት ደግሞ ውጪ የሆኑ ነገሮች ይኖራሉ። ባርቤኪው ማድረግ ይኖራል፣ ወይም ጓሮ ቡና ፍልቶ መጠራራት ይኖራል እና ምን አይነት ሀሳብ ይሰጣሉ? ቤትን ለማሳመር፣ ከቤት ውጭ ደግሞ ያለውን ግቢያችንን ለማሳመር ምን አይነት ሀሳቦች ይሰጣሉ? ለአድማጮቻችን እንዳልሽው፣ በበጋ ጊዜ በዚህ በሙቀት ጊዜ ብዙ ጊዜ ሰዎች እኛ ሰዎች ሁሉም ሰው ወጣ ብሎ በረንዳ ላይ መቀመጥ ጊዜው ማሳለፍ ይልጋሉ። ግን ለዚህ ደግሞ ፕላን አለን። ፕላኑን መሰለሽ ባክያርድ መጀመሪያ መሬቱን ማስተካከል ነው ወይ አርቲፊሻል ግራስ ማስገባት ወይም ደግሞ ደኪንግ ባል ቲምባ ማስገባት እንዲና ደግሞ ባልጎላ ሁሉ መስራት ብዙም ጊዜ ሰብተናል። ሰው ባልጎላ በማድረግ ላኛውን ከበር ብዙ የኛ ሰው ደግሞ ባልጎላ ብቻ ሳይሆን ስምፈልገው ሌላ ሩም እንድፈጠር ነው ፈልጉት። ከጀርባ ከመኬዝ ቤቱ ጀርባ በመሳዋት ና በስላይዲንግ ትንሽ ኮስቱ ከፍ ይላል እንጂ ግን በስራው እኔ ብዙ ሰርቼ አሳይቻችኋለሁ። እንደ ሰውየው ምርጫ ይሆናል። ቤቱም ከጀርባውም ከፊት ለፊትም ማሳመር እንችላል። ከስተመር በሚችለው አቅም እየፈጠርኩ ብዙ ጊዜ ሰር ይችላል። ቀደም ሲል የጠቀሱት ነገር አለ። ለምሳሌ ቤት ተሰርቶ ስንረከብ ብዙ የማያስደስቱ ነገሮች ሊኖሩ ይችላሉ። ለዛም ነው እንግዲህ የእናንተ ሰዎች ገብታችሁ እንደገና ከስተማይዝ የምታደረጉት ወይም ደንበኛው በሚፈልገው መንገድ የምታስተካክሉት። በአንጻሩ ደግሞ ምናልባት ስራ ሰርታችሁ በእናንተም ያልተደሰቱ ከስተመሮች ወይም ደንበኞች አጋጥሞት ያቅም ደንበኛ ሁሌ መቶ ፐርሰንት ደስተኛ ይሆናል ብሎ ማሰብ ይከብዳልና እንደው ደስተኛ ያልሆኑ ደንበኞች ገጥሞት ያውቃሉ ወይ? ካጋጠመትስ፣ እንዴት ነው እንደዚህ አይነት ችግሮች የሚፈቱት? ጥሩ ጥያቄ ነው። ብዙም ጊዜ በየሳምንቱ የተለያየ ከስተመር ጋ ነው ስራ ምንሰራ። ግን በፊት ከ20 ዓመት በፊት ስራ ሲጀምር እንደዚህ አይነት ችግሮች ነበሩ። ምን ማድረግ ጀመርኩኝ? ከስተመር ጋ ሲመጣ፣ አዲስ ከስተመር ጋ ሲመጣ ከለሩን፣ ዲዛይኑን ሁሉን ነገር ይዤ መሄዱ። ከለሩንም ይመርጣል ዲዛይኑንም ይመርጣል ከዛ አስፈርመዋሉ አስፈርመዋሉ። ሰው እሱ በፈረመው መሰረት ነው ስራው የሚያልቀው። ሰው እንደዚህ አይነት ችግር ደግሞ ብዙ ሰው አንዳንድ ሰዎች ስራው መሀል ላይ ሲደርስ ሀሳብ መቀየር የሚፈልጉ አሉ። ግን ሀሳቡን ከቀየረ ወይ ያስጨምረዋል ወይ ፕራይስ ቢያንሳ ዲፔንድ ኳሊቲ የሚፈልገውን ግን አንዴ ከፈረመ በፈረመው የፈረመውን ያገኛል ከዛ ውጭ ግን ከጨመርበት ደግሞ ጨምሮ መክፈል አለበት። ይሄንን እንደዛ ካላደረግን በኋላ ላይ ስራው በጭቅጭቅ ስለሚያልቅ ጥሩ አይደለም። ሰው ከልምድ ኤክስፒሪንስ ስላለኝ እንደዚያን ነገር ብዙም ጊዜ አይፈጠርም። ምክንያቱም ከመጀመሪያው ሁሉ ነገር ያሳይቼ ነው ማስፈርም። በዚህ ነው፣ እንደዚህ ነው ስራችን ምጨረሱ። አድማጮቻችን፣ ከአቶ ጀማል ሃይዲን የጂኦ ካቢኔት እና ሆም ሬኖቬሽን ዳይሬክተር ጋር ያደረግነው ውይይት አልተጠናቀቀም። ቀሪውን